የባለ ብዙ ቀለም ሐሳቦች መናሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። የዕለተ ማክሰኞ ሰኔ 1 ቀን 2013 ዓ ም የጋቢና ቪኦኤ ዝግጅታችን ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ ጀመረ። ዛሬም ለእናንተ ያልናቸውን ፕሮግራሞች መራርጠን አብረናችሁ ልናምሽ ተዘጋጅተናል። ከነዚህ መሀል ኢትዮጵያ ውስጥ ያሉ መምህራን ልዩ ፍላጎት ስላላቸው ተማሪዎች ምን ያክል ግንዛቤ ያላቸው ስንል እንጠይቃለን። እነዚህ ልዩ ፍላጎት ያላቸው ልጆች ኦፖርቹኒቲ ተሰጥቷቸው ልዩ ፍላጎት ከማያስፈልጋቸው ልጆች ጋራ እኩል ተወዳዳሪ ሆኖ ውጤታማ የሚሆኑበት የሚቻችን ሀገር መፍጠር ነው። ትልቅ ልጅ ማለት ነው። በቅርቡ መምህራን ልዩ ፍላጎት ላላቸው ተማሪዎቻቸው በቂ ድጋፍ መስጠት የሚያስችላቸውን ስልጠና የሰጠው ሴንተር ፎር ፋሚሊ ሰርቪስ ሀገር በቀል በጎ አድራጎት ድርጅት ውስጥ የነርስ ባለሙያና አሰልጣኝ የሆነችውን ፍቅርተ ሲሳይ የሚሰማችሁት ሙሉ ዝግጅቱ በአብይ ርዕሳችን ይቀርባል። በአዲግራት ያነጋገር ያነጋገርናቸው ሰዎች ሁሉ የኤርትራ ወታደሮች በዛ በመገኘታቸው ተናደው ነበር። በኢትዮጵያ ትግራይ ክልል የምትገኘው ዘጋቢያችን ሄዘር መርዶክ በክልሉ ተዘዋውራ የቀኛችሁንም በምሽቱ ታጋራናለች። ሰላም። ጤና ይስጥልን እንደምን አምሽታችኋል ምሽቱን ከእኛ ጋር ካሳለፋችሁ አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አዘጋጅተናል ሰዓት እንደፈቀደም ጣም ያላቸው ሙዚቃዎች እንጋብዛችኋለን ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ በቅንብሩ ኤልያስ አስማረ አብሮኛለ አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎች እንሰማለን ኤደን ገረመው አመሰግናለሁ ስመኝሽ። አድማጮች በድጋሚ እንደምናምሽታችኋል። በሶማሌላንድ በ አስራ ስድስት ዓመታት ውስጥ ለመጀመሪያ ጊዜ በተካሄደ የፓርላማ ምርጫ ሁለቱ የተቃዋሚ ቡድኖች አሸናፊ መሆናቸውን የሀገሪቱ ብሔራዊ የምርጫ ኮሚሽን ይፋ አደረገ። ዋዳኒ በመባል የሚታወቀው የሶማሌላንድ ብሔራዊ ፓርቲ 82 መቀመጫዎች ካሉት የሀገሪቱ ፓርላማ ሰላሳ አንዱን ሲያሸንፍ ፍትህና ደህንነት የተባለው ሌላው የተቃዋሚ ፓርቲ በበኩሉ 21 መቀመጫዎችን ይዟል ገዢው የአንድነት ልማት ፓርቲ ኮሚቴ ኩልሚዬ በአንጻሩ ሰላሳ መቀመጫዎችን ማሸነፉ የምርጫ ኮሚሽኑ አስታውቋል። የሀገሪቱ የምርጫ ሂደት በሶስቱ ዋና ዋና ፓርቲዎች በምርጫ ኮሚሽኑ አደረጃጀት ዙሪያ በነበራቸው ልዩነቶች የተነሳ ከአስር በላይ ለሚሆኑ አመታት አጣብቂኝ ውስጥ የቆየ ሲሆን በመጨረሻም በተደረሰው ስምምነት ምርጫው ሊካሄድ ችሏል። በትናንትናው እለት የምርጫ ኮሚሽኑ ያጸደቀው የምርጫ ውጤትን ተከትሎም ሁለቱ ተቃዋሚ ቡድኖች በጋራ ባወጡት መግለጫ የሀገሪቱን ፓርላማ አፈጉባኤ ለመሰየም ጥምረት ፈጥረናል ሲሉ አስታውቀዋል። ሁለቱ ፓርቲዎች በጋራ በከተሞች አብዛኞቹ ምርጫ አሸናፊ የሚያደርጋቸውን አብላጫ ድምጽ በመቆናጠጣቸው በሀገሪቱ ያሉ ከተሞችን ከንቲባዎች ለመሰየም ከከተሞች ምክር ቤቶች አባላት ጋር ተባብረን እንሰራለን ሲሉ ፍላጎታቸውንም ይፋ አድርገዋል። በቱርኪ አካባቢ ጥበቃ ሚኒስቴር በትላንትናው እለት በማራማራ ባህር ላይ ስጋት የፈጠረውን የባህር ቆሻሻ ለማስወገድ ቃል ገቡ። በአካባቢው የተፈጠረው ቆሻሻ የባህሩን ስነ ህይወት እየጎዳ መሆኑም ተገልጿል። ዩናይትድ ስቴትስ ከአውሮፓ ሀገራቶች ጋር በመሆን ከሩሲያ በተቃራኒው በኩል እንደምትቆም ፕሬዚዳንት ጆ ባይደን ቃል ገቡ። ፕሬዚዳንቱ ይህን ያሉት ከቭላዲሚር ፑቲን አስተዳደር ጋር ፊት ለፊት ከመገናኘታቸው በፊት ነው። ፕሬዚዳንት ጆ ባይደን በመጪው ረቡዕ የቡድን ሰባትና የኔቶ የቃል ኪዳን ሀገራት ስብሰባን ለመካፈል የሚያቀኑ ሲሆን በጎርጎሮሳውያኑ ሰኔ አስራ ስድስት ከሩሲያው መሪ ጋር እንደሚገናኙም ይጠበቃል። አድማጮች ለምሽቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዜና ቤ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ። ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አምሐሪክ ወይም ስልክ ቁጥራችንን ፕላስ 1 202 227 6379ን በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው አብ ዝግጅታችን እንለፍ። ኢትዮጵያ ውስጥ ልዩ ፍላጎት ያላቸውን ተማሪዎች አካተው የሚያስተምሩ ጥቅር ትምህርት ቤቶች ባሉባቸው የትምህርት መርጃ መሳሪያዎች እና የሰለጠኑ ባለሙያዎች እጥረት ምክንያት በቂ ድጋፍ አይሰጡም። ይህ ጉዳይ ያሳሰበው ሴንተር ፎር ፋሚሊ ሰርቪስ የተሰኘ ሀገር በቀል በጎ አድራጎት ድርጅት በኢትዮጵያ መደበኛ ትምህርት የሚያስተምሩ ሁሉም መምህራን ልዩ እንክብካቤ የሚያስፈልጋቸውን ሕጻናት መለየት እንዲሁም ድጋፍና እንክብካቤ ማድረግ ይችላሉ በሚል ስልጠና መስጠት ጀምሯል የመጀመሪያው የአዙር ስልጠናን በዳግማዊ ሚኒሊክ አንደኛ ደረጃ ትምህርት ቤት በሚያስተምሩ መምህራን የተሰጠ ሲሆን ስልጠናውን የወሰዱትን መምህራንና የሴንተር ፎር ፋሚሊ ድርጅት ተወካይን አነጋግረናል። ሰምተን እንመለስ። በኢትዮጵያ የመጀመሪያ ዘመናዊ ትምህርት ቤት በሆነው ዳግማዊ ምኒልክ አንደኛ ደረጃ ትምህርት ቤት ማየት የተሳናቸው፣ መስማት የማይችሉ፣ የመናገር እክል የገጠማቸው፣ የአይምሮ ዝግመት ያለባቸው እና ሌሎች የሚታዩና የማይታዩ የአካል ጉድለት ያጋጠማቸው ህጻናት ተካታይ ይማራሉ። ሆኖም ትምህርት ቤቱ ባለው አቅም ለተማሪዎቹ እንደየፍላጎታቸው ድጋፍ ሊያደርግ ቢሞክርም በቂ የትምህርት መርጃ ቁሳቁስና የሰለጠነ የሰው ኃይል ባለመኖሩ ተማሪዎች የሚገባቸውን ትኩረት ላያገኙ እንደሚችሉ በትምህርት ቤቱ ከአስራ አንድ አመታት በላይ ልዩ ፍላጎት ያላቸውን ህጻናት በማስተማር ያገለገለችው ሳራ ነጋሽ ትገልጻለች። ትምህርት ቤት ውስጥ ይጎሏቸው ማለት የተማሪ ቁጥርና የነሱ የመደገፍ ላይ ትንሽ ክፍተት አለ ማለት ለእሱ ሳይቀጣጠው በምን አይነት ግን ደብታቸው እንችላለን የሚለው እሱ ላይ ክፍተታል። ሳራ ባሳለፍነው ሳምንት ሴንተር ፎር ፋሚሊ ሰርቪስ የተሰኘው ሀገር በቀል ድርጅት በትምህርት ቤቱ ለሚገኙ መምህራን ልዩ ፍላጎት ስላላቸው ተማሪዎች የሰጠውን የግንዛቤ ማስጨበጫ ስልጠና ከተከታተሉ አርባ መምህራን መካከል አንዷ ናት። በሳብጀክት በልዩ ፍላጎት ግራጁዌት ሲያደርግ እና በሳብጀክት ሲደግ ተመሳሳይ አይደለም ያለው የአደጋገፍ ሁኔታ ሳብጀክት ሌ ልዩ ፍላጎት ላይ ግን ተጨማሪም ጊዜ ሰጥተን የሚለው ነገር ላይ ሂደት ላይ ያለ ያንን ነገር እንዲያስታውሱት የማነቃቂያ እንዲሆናቸው ነው፣ ጠናም እንዲሰጥ ያደረግነው። ከዚያ ወዲህ ደግሞ ለውጦች አሉ። አሁን በስፒች ቴራፒ የሚያስፈልጋቸውን ተማሪዎች መምህራን ናቸው ራሳቸው ከዛ ስልጠና በኋላ ሊመርጡልን ይችላሉ። እችኛ በዚህ መክርሰት አላ በዚህ መደገፍ አለባት ለምን ጊዜ ጊስ የሚሆን ግን በዚህ በዚህ መልክ ደግፋቸው የሚል ነገር ለአሁን ተንድሮሞችንም እንደዚህ በየትኛው መልክ እያሉ እንዲያውቁልን ድጋፍ አድርጓል። አስራት እርገጤም በዚሁ ቡ ዳግማዊ ሚኒሊክ አንደኛ ደረጃ ትምህርት ቤት ከአስር ዓመት በላይ ልዩ ፍላጎት ያላቸውን ተማሪዎች በማስተማር ያገለገለች ሲሆን ልዩ ፍላጎት ያላቸውን ተማሪዎች መርዳት የሚያስችል ስልጠና ለመደበኛ መምህራን መስጠቱ ያለውን ጥቅም እንዲት ገልጻለች። ምንድን ነው ጥቅሙ? የልዩ ፍላጎት ባለሙያ እና መምህራኖች ይለያያሉ። የልዩ ፍላጎት ባለሙያ ከሰሰብ ጀምሮ እስከ ዲግሪ ማስተርስ ድረስ በልዩ ፍላጎት ትምህርት ነው የተለጠነው። ሌሎቹ መምህራን ለምሳሌ ማክስና ሚኒር አማርኛ መምህር ብቻያቸው ምናልባት አንድ ኮርስ ብቻ ሊሆን ይችላል። በዛ ያ የልዩ ፍላጎትን ትምህርት የሚወስዱ አሁን ጠቀሜታ ዘመች ምንድነው፣ ያ የልዩ ፍላጎት ባለሙያ የወሰደውን ስልጠና እነዛም እንዲፈለጥ ነው። እነዛም ስልጠና ክፍላቸው ያለውን ተማሪ እንደዚህ ነው መለየት ያለብኝ ሴንተር ፎር ፋሚሊ ሰርቪስ መምህራን ትኩረትና እንክብካቤ የሚያስፈልጋቸውን ህጻናትና ወጣቶች እንዴት መለየት ይችላሉ? ምን አይነት እገዛስ መስጠት ይጠበቅባቸዋል? በሚል መነሻ ሀሳብ ያዘጋጀው ስልጠና ምን ላይ ያተኮረ እንደሆነ በሙያዋ ነርስ የሆነችውና በድርጅት ውስጥ ስልጠናውን በማስተባበርና በማሰልጠን የምታገለግለውን ፍቅርተ ሲሳይን ጠይቀናታል። ስልጠናው ያተኮረው በተለምዶ የሚታወቁ ልዩ ፍላጎት ያላቸው ልጆች አሉ። በተለይ የሚታይ ያለማየት፣ ያለመስማት፣ እጅ እግር አለመኖር አይነት የሚታዩ አካል ጉዳት አይነቶች አሉ። አብዛኛው መምህራን የሚታየውን ነገር ላይ ብቻ ነው የሚሉት ግን ብዙ አይነት ዲዜቢሊቲዎች እንዳሉ ኢንቴሌክቹዋል ሌሎችን በመጨመር እነዛን ነገሮች እንዲህ አይነት ምልክት ያላቸው ልጆቻቸውን ወይም ተማሪዎቻቸውን እንዴት አድርገው መለየት እንደሚችሉ በትክክል ችግራቸውን ተረተው ብዙ ፍላጎት ከሚያስፈልጋቸው መሀል ሊሆኑ እንደሚችሉ በማሰብ በምንመልኩ መምህራን ሊረዶች እንደሚችሉ ላይ ነው። በዚህ ለልዩ ፍላጎት ላላቸው ልጆች ድጋፍ ከማድረግ አንጻር በተለይ ትምህርት ቤቶች አካባቢ በዋናነት የሚያጋጥሙት ችግሮች ምንድን ናቸው? ተማሪዎች የሚደርስባቸው ተግዳሮት አንድ ቅድም ከጠቀስኩልሽ አንጻር ምምህራኖች መምህራኖች ወላጅን ማህበረሰብም፣ ትምህርት ቤቱን ማህበረሰብ ሊረዳቸው አለመቻሉ አንደኛው ችግር ነው።

እንግዲህ ስልጠና የተሰጠው በዳግማዊ ሚኒልክ አንደኛ ደረጃ ትምህርት ቤት ለሚያስተምሩ መምህራን ነው እና ትምህርት ቤቱ ሳይሆን እኩል እድል ይኖረን በሚለው እና ኢኮል ኦፖርቹኒቲ ለሁሉም በሚለው እነዚህ ልዩ ፍላጎት ያላቸው ልጆች ኦፖርቹኒቲ ተሰጥቷቸው ልዩ ፍላጎት ከማያስፈልጋቸው ልጆች ጋራ እኩል ተወዳዳሪ ሆኖ ውጤታማ ሊሆኑበትን ያችን ዓለም መፍጠር ወይም ያችን ሀገር መፍጠር ነው። ትልቅ ማለት ነው። በልዩ ሴንተር ፎር ፋሚሊ ሰርቪስ በሚኒሊክ አንደኛ ደረጃ ትምህርት ቤት የጀመረው የስልጠና መርሃ ግብር እስከ አመቱ መጨረሻ እንደሚቀጥል ፍቅር ተነግራናለች። አመቱ ሲጠናቀቅም ከአዲስ አበባ ትምህርት ቢሮ ጋር በመመካከር ስልጠናው ወደ ሌሎች ትምህርት ቤቶች እንደሚስፋፋም ጠቁማናለች። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ ሰማይ ምኒልክ አንደኛ ደረጃ ትምህርት ቤት መምህራኑን እና ሴንተር ፎር ፋሚሊ ሰርቪስን እናመሰግናለን። እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። ቀጣዩ ዘገባችን ወደ ትግራይ ክልል ይወስደናል። የአሜሪካ ድምፅ ዘጋቢያችን ሄዘር መርዶክ በትግራይ ክልል ትገኛለች። ያለፉትን ቀናትም ከመቀሌ ከተማ በመውጣት በክልሉ ወዳሉ ሌሎች ከተሞች ተጉዛ ነበር። ሄዘር በእዳጋ ሐመስ በአዲግራትና በሀውዜን ተዘዋውራ ያየችውን ለኤደን ገረመው አጋርታታለች። እንደሚከተለው ይቀርባል። የአሜሪካ ድምጿ ሄዘር መርዶክ ከባለፈው ሳምንት ጀምሮ በትግራይ ክልል መቀሌ ትገኛለች። አርብ ዕለት ከሰዓት ከአሜሪካ ድምጽ ጋር በነበራት ቆይታ በመቀሌ ወደ አይደር ሆስፒታል በማቅናት በሆስፒታሉ ስላየቻቸው በአሰቃቂ ሁኔታ ጉዳት የደረሰባቸው ያለቻቸውን ህጻናት ሁኔታ አጋርታን ነበር። ሄዘር ቅዳሜና እሁዱን ከመቀሌ ወጣ ብላ በእዳጋ ሀሙስ ወደ አዲግራትና ወደ ሀውዜን አቅንታ ነበር። በቅድሚያ የደረሰችው እዳጋ ሐሙስ ነበር። ይቺ ከተማ በጦርነቱ በጣም ተጎድታለች። የምትገኘው በመቀሌና በአዲግራት መካከል ባለው አውራ ጎዳና ላይ ነው። መንገዱ ላይ የተቃጠለ ታንክ ቆሟል። ከሱ ትይዩ ተሻግሮ ደግሞ የመስታወት በርና መስኮቶቹ የረገፉና ምልክቱ በጥይት የተበሳ ክሊኒክ አለ። ክሊኒኩን የምታስተዳድረው ነርስ በክሊኒክ ውስጥ የነበሩት መድኃኒቶች በሙሉ ተሰርቀዋል ስትል ነግራናለች። ምንም እንኳን እዳጋ ሐሙስ አንስት ያለች ከተማ ብትሆንም ከዚህ ቀደም የኤርትራ ወታደሮች በዛ ካምፕ እንዳላቸውና እንደሰፈሩም ይነገራል። በዚህ ዙሪያ ምን የሰማሹ ወይም ያየሹ ነገር አለ ስል ጥያቄ ያስከተልኩ። አዎ፣ እዛ አንዲት የፋርማሲ ባለሙያ አግኝቻለሁ። እሷ እንደነገረችን ከሆነ ወታደሮቹ ወደ ቤቷ በመምጣት እሷንና ልጆቿን በመጥረቢያ አስፈራርተዋታል። እሷም ገንዘቧንና ወርቋን ከሰጠቻቸው በኋላ ጥለዋት ሄዱ። ትንሽዬ የመድኃኒት መደብር ቢኖራትም ከዛን ጊዜ ጀምሮ ወታደሮቹ ይመጣሉ ብላ ስለምትፈራ ዘግታዋለች። ይሄ የሆነው ከወራት በፊት ነበር። በከተማው ብዙ የንግድ ቤቶችም ዝግ ነበሩ። ሰዎችም ተጨናንቀዋል። በእርግጠኝነት ያነጋገርናቸው ሰዎች በሙሉ በማንኛውም ሰዓት በሲቪሎች ላይ ያነጣጠረ ጥቃት ይኖራል ብለው ይፈራሉ። በሁሉም በጎበኘኋቸው የትግራይ ክፍሎች ማን ጥፋተኛ እንደሆነ ሰዎች በግልጽ ነው የሚናገሩት። ነገር ግን በዚች ከተማ ሰዎች ማለትም አንዳንድ ሰዎች ከተማዋ በማን እጅ እንደምትወድቅ ስለማያውቁ ምንም መናገር አይፈልጉም። ሄዘር በእዳጋ ሐሙስ ከነበራት ቆይታ በኋላ ያመራችው ወደ አዲግራት ነበር። ቀጣዩ ጉዟችን ወደ አዲግራት ነበር። ምንም እንኳን ከተማዋ ያን ያክል ጉዳት ባይደርስበትም የነበረው ሁኔታ ግን ውጥረት የነገሰበት ነበር። እኛ እዛ በነበርንበት ቀን የኤርትራ ወታደር በአካባቢው ሰዎች ጥቃት ደርሶበት ሞቶ ስለነበር ገበያው ተዘግቶ ነበር። ይህ ሁኔታ ደግሞ ሌሎች በከተማውና ከከተማው ውጭ የነበሩ የኤርትራ ወታደሮች አስክሬኑን ሊወስዱ ሲመጡ ተባብሶ ነበር። በዚህም የተነሳ ወታደሮች ሰዎቹን እየወነጀሉ ተጣልተው ነበር። በአዲግራት ከተማ የኤርትራ ወታደሮች በመኪናዎቻቸው ላይ ሆነው ሲዘዋወሩ ማየቷን ገልጻ፣ እሷ ወደ ከተማው ከመድረሷ ከጥቂት ሰዓታት በፊት በገበያ ቦታ በተፈጠረ ችግር ምክንያት ገበያው ተቋርጦ እንደነበረም ታስረዳለች። አዲግራት በአንድ መልኩ ጸጥ ያለ ነበር። ሰዎች ስለሚፈሩ ከቤት አይወጡም። በእለቱ በተፈጠረው ብጥብጥ የተነሳ ምሽት ላይ ምንም ሰው አይታይም። ሰዓት እላፊም አለ። ምሽት ላይ ምን እንደሚፈጠር ስለማይታወቅ ሰዎች በራቸውንና መጋረጃቸውን ዘግተው እቤታቸው ይቀመጣሉ። በእለቱ የተፈጠረ ሌላ ጥቃት ነበር ወይ ስል ላስከተል ኩላት ጥያቄ በእለቱ በወታደሮቹ ከማስፈራራት ውጭ የተደረገ ምንም አይነት ጉዳት ባይኖርም በገበያ ቦታ ያገኘቻቸው ሰዎች ግን የኤርትራ ወታደሮች በዛ መገኘታቸው እጅግ አበሳሽቷቸው እንደነበረ ገልጻልኛለች። አዲግራት ከተማ ከመቀለያ አንጻር ስትታይም ጸጥ ያለች ይሄ የሆነው ህዝቡ ከመፍራቱ የተነሳ ነው ትላለች በአካባቢው የኤርትራ ወታደሮችን ካምፕ ማስተዋላን ሄዘር ጨምራ የነገረችኝ ሲሆን አድግራትን ጨምሮ በመንገዶች ላይ የአማራ ሚሊሻዎችን አይተሻሉ ስል ጠይቄያት ነበር ምንም አይነት ሚሊሻዎች አላየንም። ይህ ማለት በቦታው የሉም ወይም አሉ ማለት አይደለም። ምናልባት ኖረው እንደ ኤርትራ ሀይሎች በግልጽና በሚታይ ሁኔታ ላይንቀሳቀሱ ይችላሉ። ሄዘር የአዲግራት ህዝብ በአሁን ሰዓት ያለውን ስሜት ከታዘበችው ተነስታ እንዴት ትገልጸዋለች? አዲግራት ያነጋገርናቸው ናቸው ሰዎች ሁሉ የኤርትራ ወታደሮች በዛ በመገኘታቸው ተናደው ነበር። ማዕከላዊ መንግስትም የኤርትራ ወታደሮች በቦታው እንዲገኙ በመፍቀዱ ህዝቡ ተቆጥቷል። መንግስት ወታደሮቹ ይወጣሉ ብሏል። ይህ በህዝቡ አይን ድል ነው። የወታደሮቹ መውጣትም ህዝቡ በመንግስት ላይ የሚኖር ስሜት ያለዝበዋል። ከአዲግራት በኋላ የጦርነት ቀጠና ስትል ወደ ገለጸቻት ሐውዜን ያቀናችው ሄዘር ሐውዜን ላይ የደረሰውን ጉዳት ከኢራቅና ከሶሪያ ጋር ታነጻጽረዋለች። ሐውዜን ኢትዮጵያን ፌደራል ፎርስ ሐውዜን በአሁኑ ሰዓት በኢትዮጵያ መከላከያ ሰራዊት እጅነች ያለችው፣ ከሳምንት በፊት ደግሞ በህወሀት ኃይሎች ስር ነበረች። እስካሁን ድረስም ከደረሰው ጉዳት አኳያ የሚታየው ቦታው የጦርነት ቀጠና መሆኑን ነው። በቦታ ያለው ጉዳት ከኢራቅ ወይም ከሶሪያ ጋር የሚነጻጸር ነው። ሰዎችም ተወጥረዋል። ከተማዋን የተለያዩ ኃይሎች በመፈራረቅ ለአራት ለአምስት ለስድስት ጊዜም የሚሉ ሰዎች አሉ ሲይዟት ነበር። ስለዚህ እጅግ ብዙ አስከፊ ጦርነቶች ነበሩ። ከከተማው ወጣ ብሎም አምስት እና አስር ሜትር የሚሆን ርቀት ላይ ብዙም ሳይርቅ የጅምላ መቃብሮች አሉ። ሀያ አንዳንዶቹም ከሀያ በላይ አንዳንዶቹ ሁለት ወይም ሶስት ሰዎች ያሉባቸው የጅምላ መቃብሮች አሉ። የከተማይቱ ሰዎች ሟቾቹ በከባድ መሳሪያው በደረሰ ጉዳት ነው የተገደሉት ብለው ነው የሚያምኑት። ሰዎቹ አስክሬኖቹን ከዛ ቦታ ላይ በማንሳት በሃይማኖታቸው መሰረት ቤተ ክርስቲያን ሄደው መቅበር ነው የሚፈልጉት። ሌላው በሐውዜን ያስተዋልኩት ነገር አንዳንድ ሰዎች ለመሰደድ አቅም የለንም ብለው እንደሚያስቡ ነው። በሐውዜን ከተማ ያየቻቸው አስክሬኖቹ ከየት እንደመጡ ላቀረብ ኩላት ጥያቄ አደጋውን በአካል ያየ ሰው አለማግኘቷን ነግራኛለች። በስፍራው የተገኘችው በእረፍት ቀን በመሆኑ የመንግስት አካላትን አግኝታ ለማነጋገር ሳትችልም ቀርታለች። ይሁንና በሐውዜን ከፍተኛ የሆነ የምግብ እጥረት ማስተዋልንም ገልጻልኛለች። በአጠቃላይ በትግራይ መንግስትን ጨምሮ እጅግ ብዙ ግብረሰናዊ ድርጅቶች እየተንቀሳቀሱ ቢሆንም አሁንም ድረስ ግን ከባድ የሆነ የምግብ እጥረት መኖሩን ነው። there are so many humanitarian organizations the red cross doctors without borders world vision ዓለም አቀፍ የቀይ መስቀል ድንበር ተሻጋሪ የሕክምና ባለሙያዎችን የመሳሰሉ እጅግ ብዙ ግብረሰናይ ድርጅቶች አሉ። ሰዎችን ለመርዳት እየሆነ ያለው ነገር ይገርማል። ነገር ግን ስደተኛ ጣቢያዎች ስትሄጂ እነዚህን ተቋማት አታያቸውም። የዓለም ስደተኞች ተቋም አይኦኤምን አንዳንድ ካምፖች ውስጥ አይቻለሁ። ሰዎችን ወደ መጡበት ለመመለስ የሚደረግ ጥረትም የለም። ቀይ መስቀል ለአንዳንድ ካምፖች ውሃ ያቀርባል። ሌሎቹም ከሌላ ድርጅት ውሃ ያገኛሉ። የምግብ አቅርቦት ግን በበቂ ሁኔታ የለም። እንደ ገባኝ ከሆነ በምግብ እጥረት ለተጎዱ ሰዎች የሚሆነው አርባ ከመቶ የምግብ አቅርቦት የሚመጣው ከመንግስት ነው። እጅግ ብዙ ጥረቶች እየተደረጉ ቢሆንም በጦርነቱ ለተጎዱት ሰዎች ግን ይሄ በቂ አይደለም። ከሄዘር መርዶክ ጋር ለነበረ ቆይታ ኤደን ገረመው ከአሜሪካ ድምጽ ዋሽንግተን ዲሲ ና ሄዘርን ለነበራቸው ቆይታ እናመሰግናለን። ጋቢና ቪኦኤ ከአሜሪካ ድምጽ ራዲዮ መተላለፉን ይቀጥላል። አሁን ደግሞ ወደ ምዕራብ አፍሪካዊቷ ሀገር ሴኔጋል እናቀናለን። በሴኔጋል የሚኖሩ ገበሬዎች የሰው ሰራሽ ኬሚካሎችን አጠቃቀም ለመቀነስ እና ከእርሻ የሚገኘውን የምርት መጠን ለመጨመር አዲስ የአስተራረስ ዘዴ መሞከር ጀምረዋል። ዘገባው የአሌሲን ሌኮጎ ነው፣ ሀብታሙ ስዩም ያቀርበዋል። በሴኔጋል ከምትገኘው ሩቪዝክ ከተማ ወጣ ብሎ አንድ የገበሬዎች ቡድን አካባቢን የሚንከባከብ ጤናን የሚጠብቅና ለተሻለ ምርት የሚያበቃ የእርሻ ዘዴ እየተገበረ ይገኛል። ዘዴው አግሮኢኮሎጂ ይሰኛል። አሊዮን ባለደ ዘመናት ተሻጋሪ ውጤት ለማበረታታት ይህንን ከስነ ምድር ጋር ተስማሚ የሆነ ዘዴ በመጠቀም በማምረት ላይ ከሚገኙት መቶ ሃያ አምስት አብቃዮች መካከል አንዱ ናቸው። ሰው ሰራሽ ማዳበሪያና ጸረ ተባይ መድኃኒቶችን ሳይጠቀሙ ለማምረትም እየጣሩ ይገኛሉ። ኬሚካሎች ከመጠን በላይ ለጥቅም ውለዋል፣ አምራቹን ሳይቀር ላደጋ አጋልጠዋል። ብዙ ጊዜ ራስ ምታትና የሆድ ቁርጠት ያስከትሉብኛል። ውስጣችሁ ደህና እንዳልሆነ እንዲሰማቸው ያደርጋሉ ነው ያሉት። ለሙከራ ያክል ባልደ እያንዳንዳቸው መቶ ካሬ ሜትር የሚሆኑ ሁለት መሬቶችን መድበዋል። በአንደኛው መሬት ሰው ሰራሽ ማዳበሪያ በመጠቀም የተዳቀለ ቀይ ሽንኩርት ዘሩበት። በሌላኛው ላይ ደግሞ በአክሮ ኢኮሎጂካል ዘዴ በመጠቀም ሌላኛውን አይነት ሽንኩርት ዘርተውበታል። ይህንን እንዲያደርጉ ያገዛቸው የሴኔጋል የግብርና ምርምር ተቋም ነው። ሳኪዮጎም በተቋሙ ውስጥ ተመራማሪ ናቸው። ተውሰራሹን ማዳበሪያ በተፈጥሮዊ ከእንስሳት ጽዳጅ በተሰራ ማዳበሪያ ቀይረነዋል። መሬቱን ፎስፈረስና ፖታሲየምን በመሰሉ ማዕድናት ለማበልጸግ ሞክረናል ያሉት ምርት ለመሰብሰብ ጊዜው ሲደርስ ተፈጥሯዊ ዘዴን የተጠቀመው መሬት ከሌላኛው የሚበልጥ ምርት አስገኝተዋል። ተፈጥሯዊው 469 ኪሎ ሽንኩርት ሲያመርት ሰው ሰራሽ ማዳበሪያ የተጠቀመው ግን 437 ኪሎ ብቻ አስገኝተዋል። በርከት ያሉ አብቃዮች የተገኘውን ውጤት ለማየት ተሰባስበዋል። ፋራ ዲያሜ አንዱ ናቸው። ከአያቶቻችን ጋር በመሆን ጸረ ተባይ መድኃኒቶችንና ሌሎች ኬሚካሎችን ተጠቅመናል። የለመዳችሁትን መንገድ በቀላሉ ለመተው ይከብዳል። በሁለቱ መሬቶች ላይ የተገኘውን ውጤት ንጽጽር ካየን በኋላ ግን የፍላጎት ጉዳይ መሆኑን ተመልክተናል፣ ያሉት የግብርና መሐንዲስ የሆኑት ማማዱ ላሚን ጂ አር ዲ አር የሚባለው ተቋም የመርሃ ግብር አስተዳዳሪ ናቸው። አርሶ አደሮቹን ዘላቂነት ወዳላቸው መንገዶች አሰራራቸው እንዲቀይሩ የማስገደድ እምነት የላቸውም። ያለውን ጠቀሜታ በራሳቸው ጊዜ እንዲረዱት ብቻ ይፈልጋሉ። የእኛ አቀራረብ ምን መስላችሁ? ተፈጥሮዊ መንገድ ከምርት መጠን ከልፋትና ወጪ አንጻር ያለውን ብቃት የሚያስገነዝብ በማሳያ መሬቶች መካከል ያለን ንጽጽርን እናሳያለን። ያኔ ወደ አግሮ ኢኮሎጂያዊ መንገድ ለመሸጋገር መወሰን ይችላሉ፣ ነው ያሉት። አንዳንድ አርሶ አደሮች ከሥነ ምህዳር ጋር ተስማሚ ወደሆኑ ዘዴዎች የሚያደርጉትን ሽግግር መንግስት በገንዘብ እንዲደጉም፣ ክስረት ሲያጋጥም እንዲከስ ይፈልጋሉ። ባለደንን የመሰሉ የአግሮ ኢኮሎጂ ዘዴ አድናቂዎች ለሰው ልጆች ብሎም ለምድሪቱ የሚተርፍ ጠቀሜታ እንደሚኖረው ይተነብያሉ። ች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ዋና አዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማርና እኔም ሳስተናግዳችሁ ያመሸሁት ስመኝሽ የቆየነን፣ ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት። raadiyoo sagalee ameerikaati. raadiyoon sagalee ameerikaa wiixataa qabee hamma jimaataatti galgala keessaa sa'a, saa lamaaf walakkaa jalqabee hanga sa'a sadiitti meetir baandii digdamii lama irratti waashintan diisii irraa akka dabarsu sagantaa afaan oromoo amma jalqaba. atta mooltaan kabajamtoota dhaggeeffattoota keenya guyyaanarraa taphati saddeet bara 2021 keessummeessituun keessanarraan jaalennee gammachuu keessatti.